The voice of a ጀረማይ ራንዴል ባለፈው አመት ከምስራቅ አፍሪካ ወደ አሜሪካ የገባችውን ባለቤቱን ከማግባቱ ጥቂት ቀደም ብሎ ሃይማኖቱን ወደ እስልምና ቀይሯል። ሃይማኖት መቀየር በብዙ አዳዲስ ፈተናዎች አብረው ይዘው የሚመጣ የመሆኑ ነገር እርግጥ ሆኖ ሳለ ሙሽሮቹ ከጫጉላ ሽርሽራቸው እንደተመለሱ ለጀረማይ የመጀመሪያ የሆነውን ራመዳን ጾም አብረው ጀምረዋል። ከዋሽንግተን ዲሲ ወጣብላ በምትገኝ መንደር የሚኖረው ይህ አዲስ ቤተሰብ ለአዲሱ የጀረማይ ሃይማኖት ያለው ቁርጠኝነት እስከምን ይሆን ይለናል። ቤቴ አዩብ ያነጋገረችውን ሰሎሞን አባተ ይዞ ቀርቧል። በሜሪላንድ ከተማ ቀመስ መኖሪያ አካባቢዎች ውስጥ ከሚገኙ መደበኛ ቤተሰቦች መካከል አንድ ወጣ ያለ ቤተሰብ ይኖራል። ገና የጫጉላ ጊዜያቸውን ያልጨረሱት ሙሽሮች ይህ ዓመት አዲስ ተግዳሮት ይዞላቸው መጥተዋል። ጀረማይ ሰልሞ ረመዳንን ሲጾም የዘንድሮው የመጀመሪያው ነው። ወደ ሙስሊምነት የተለወጥኩት የዛሬ ሦስት ወር ነው። ሂደቱ ረጅም ነበር። ያደግሁት በክርስትና ነው። አሁን ስለ እስልምና መማር ነበረብኝ። እጅግ ጥሩ አስተማሪዬ ደግሞ ባለቤቴና ቤተሰቧ ናቸው። ትውልደ ኤርትራዋ አርያም መሐመድ ዛሬ የዐሥር ዓመት ዕድሜው ላይ የሚገኘው ጀረማያ ከቀድሞ ሚስቱ ያፈራው ኤርምያስ እናት ሆናለች። አባቱ ጀርማያና አርያም ከተጋቡ ጊዜ አንስቶም እማማ እያለ ነው ኤርምያስ የሚጠራት። አሁን አጠገባቸው ቆመዋል። አርያም ደግሞ በሙስሊም ቤተሰብ ውስጥ ተወልዳ በእስልምና ነው ያደገችው። እኔ የምጾመው ይህን ልጅ ሳክል አንስቶ ነው። እንዲህ ዘው ብሎ በመግባቱ ጀርማያን አደንቀዋለሁ። እንዲሁ የዋዛ አይደለም እኮ ቀላል አይደለም። በእውኑ ከባድ ነበር ለጀረማይ። ለእኔ ከባዱ ነገር ሃይማኖቴን መቀየሩ ነበር። ከዚያም የእኔና የእርሷ ግንኙነት ዜናውን ለወላጆቼ እንድናገር የሚያበቃኝ ደረጃ ላይ ደርሷል ወይ የሚለውም ሌላው ነበር። ስነግራቸው ግን በቀላሉ ተቀበሉት። አርያምን ስለ ወደዷት ይመስለኛል። ጀረማይ እስልምናን የተቀበለው ባለፈው መጋቢት ስምንት በሜሪላንድ ሙስሊም ማኅበረሰብ ማዕከል ውስጥ ነበር። ዋሽንግተን ዲሲ የሚገኘው ፒዩ የምርምር ማዕከል ባወጣው ጥናታዊ ሪፖርት መሠረት እስልምናን ከሚቀበሉ አሜሪካውያን መካከል ዘጠኝ ከመቶ የሚሆኑት ሃይማኖታቸውን የሚለውጡት በጋብቻ ምክንያት ነው። አንድን ሰው ሃይማኖትን እንዲቀይር መጠየቅ ለእኔ እጅግ ከባድ ነገር ነበር። ቤተሰቡን የሚመለከት ሐሳብ ሲመጣ ደግሞ በጣም ነበር ያስፈራኝ። ነገር ግን እርሱ እንዳለው በጣም ደገፉን። ለሁለታችሁም ትልቁ ቁም ነገር መተሳሰባችሁ ነው አሉን። ጀረማይ የመጀመሪያ ባለቤቱን በካንሰር ምክንያት ያጣው የዛሬ አምስት ዓመት ነበር። ከአርያም ጋር ስንገናኝ ለእኔ የተለየች ሰው መሆኗን ወዲያውኑ ነው ያወቅኩት። እርሷን የመሰለች እርሷን የምትጠጋ እንኳ ሴት በሕይወቴ ገጥማኝ አታውቅም። ለአንድ ወር ስለ መጾም ብዙም አስቤ አላውቅም ነበር ይላል ጀራማይ። ራማዳን ገብቶ ከተጋመሰ በኋላ ግን እንደ ተለማመደው በጣም እንደ ቀለለው ነው የሚናገረው። እንግዲህ ለኢድ የአንድ ቀን ጾም ነው የቀረው። ኢድ ሙባረክ፣ ሙስሊም ምዕመናን